በኦሮሚያ ባሌ ዞን ራይቱ ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆነ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ ገልጸዋል። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አረጋግጠዋል። በሌላ በኩል ደግሞ ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢ ዛሬ መዛመቱ ተሰምቷል። ሶራ ሀለኬ የየአካባቢዎቹን ነዋሪዎችና ባለሥልጣናቱንም እያነጋገረ ያጠናቀረው ዘገባ አለ። ሶሎሞን አባቴ ያቀርበዋል። ከሶማሌ ክልል ጋር አዋሳኝ በሆኑ የተለያዩ የኦሮሚያ አካባቢዎች ውስጥ ሰሞኑን እየታዩ ያሉ ጥቃቶችና ግጭቶች ተዛምተው ዛሬ ባሌ ውስጥ ራይቱ ወረዳ ላይ ቁጥሩ ከአስር በላይ ሰው መገደሉን የአካባቢው ነዋሪዎች ገልጸውልናል። በሞያሌ ወረዳ ጫሙቅ ቀበሌ አቅራቢያ ትናንት ለብዙ ሰው ሕይወት መጥፋት ምክንያት የሆነው ጥቃት ዛሬም በጎፋ ቀበሌ መቀጠሉ ተሰምቷል። ተመሳሳይ ግጭት በጉጂ ዞን በነገሌ ቦረና አካባቢም ዛሬ መዛመቱን ነዋሪዎቹ አመልክተዋል። ባልደረባዬ ሶረ ሃልኬ ወደ የግጭቱ አካባቢዎች ደውሎ ነዋሪዎችን አነጋግሯል። ከባሌ አንዱ ያሉትን ላሰማችሁ። ይህ ልዩ ፖሊስ የሚባለው ከሱማሌ ተነስተ ወደ ኦሮሚያ ክልል እየገባ ጥቃት እያደረሰ ነው ትላንትናና ዛሬ በጣም በርካታ እና ብዙ የሆኑ የልዩ ፖሊስ ወታደሮች በዘመናዊ መሳሪያ ታግዘው ባሌ ዞን ራይቱ ወረዳ ና አረጉራ እና ችሊታ አካባቢ ዘመናዊ መሳሪያ ታጥቀው በመኪና ታ ጅጅጋ ና ታ አካባቢ ከክልል አምስት ዞኖች ና ወረዳዊ ተነስተው በኦሮሚያ አርቢት ወታደሮች ላይ መሳራ አንስተው ብዙ ሰዎችን እያጠፉ ናቸው። ልዩ ሀይል መሆናቸው በምንድን ነው የምታውቋቸው? ልዩ ፖሊስ መሆናቸውን ማቃቸው አንደኛ በአካባቢው ባህል ታይቶ የማይታወቅ ውጊያ ስልት እና መሳሪያና በውጊያ አካሄዳቸው ኑሮ ከምናቃቸው ህዝቦች የተለየ በመሆናቸው እና የሚለሱ ቶሊክሶችም አዋጋጋቸው እንደዛ ስለሆነ ነው። ከእኛ ጋር ሲኖሩ የነበሩ ልጆችና ህዝቦች ወደ እነሱ ገብቶ በልዩ ፖሊስ ሀይል ሰልጥነው ሶስት አራት አመት የሚሰሩ ሰዎች ልጆች እና አካባቢ የምናቃቸው ሰዎች ስላሉ እነሱ ደግሞ እዛ ውስጥ መኖራቸውን እናቃቸዋለን። በእነኝህ እና በሌላም ብዙ የምናውቃቸው እንትኖች አሉ። እነዚ አይነት እነዚህ ወረሯቸው የምትሏቸው ቦታዎች በማንስር ነበሩ። በማንስር ናቸው። አሁን በሬፌረንደም በአስራ ዘጠኝ ዘጠና ሰባት ሙሉ በሙሉ እንደውም አንዳንድ ቦታዎች ለምሳሌ ያልተካሄዳባቸው ቦታዎች አሉ። በዘጠና ሰባቱ ሬፌረንደሙ የተካሄደበት አካባቢ ከዛ ይልቃል። እንደሁም ከዛ አልፎ ነው ወደ ኦሮሚያ ክልል መሬት ገብተው በተለይ በዚህ ወደ ሶማሌ የሚያዋስኑ ወሰኖች ውስጥ ብዙ ቦታዎች ናቸው። ዱሮ ከምናጣቸው ቦታ አልፎ ገብቶ እንትን እያደረጉ ያሉ ምን ያህል ይሆናሉ? እነዚህ አሁን ልዩ ሀይል የምትሏቸው ወደ እናንተ ክልል ገቡ የምትሏቸው ብዛታቸው ያው አንድ ሁለት ሶስት ብለን አልቆጠርንም እንጂ ከትናንት ወዲያ ማታ ውጊያው ሊጀመር ስል በዛ ቀበሌዎች ውስጥ ወደ ውጊያ አካባቢ ያለፉት ይሄ ልዩ ፖሊስ ብዛት ከጅጅጋ ተነስተው ከጎዴ ካሴ ተነስቶ ወደዚህ እየገቡ ያሉት በዛ በኦሮሚያ ህዝብ የነበሩ ና አምስት ክልል ስር የገቡ ቀበሌ ውስጥ ነው የሚያልፉት። ከሁለት ሺህ በላይ ነው የሚገመተው፣ ለድጋፍ የመጡ ናቸው። ከዛ በፊት ደግሞ የአካባቢ ነዋሪዎች እና የአካባቢ ፖሊሶች እና ልዩ ፖሊሶች ያሉት ከእነኚዎች ነው፣ እዛ አሁን የተቀላቀሉት ማለት ነው። በመኪናና በፓትሮል ተጭ ነው። በማን ፓትሮል ክልል አምስት ነው። ስለዚህ አሁን ጦርነቱ እየተካሄደ ያሉባቸው ቦታዎች የትኛው የትኞቹ ናቸው? አሁን ኦሮሚያ በኩል አሁን ከፍተኛ ውጊያ የተካሄደበት ቦታ ሀረጉራ ነው የሚባለው። ሌሎቹ ቦታዎችም ደግሞ አዳያና ሌሎችም ቦታዎች አሁን ልብስ የሚባል ቦታ በተለይ ዛሬ እዛ አካባቢ ነው እየተፈራ ያለው እነኛ የመሳሰሉ ናቸው። አሁን እንግዲህ አሁን ከፍተኛ እንትን ያለበት ቦታ ሀረጉራ ነው። ህዝቡ ወጥተው እዛ አካባቢ የሚገኙ መሬቶች አሉ። ለምሳሌ መቦኮል፣ አዳጉራ፣ አዳያና ልብስ ላይ ነው አሁን የኦሮሚያ ህዝብ እና ሌላ ከህዝብ ውስጥ ተመልምለው በቅርብ ጊዜ የወጡ የኦሮሚያ እንትኖች አሉ። እነኚህ ሰላም ለማስከበር እየሄዱ ናቸው። ፌዴራሎችም ገብቷል። ፌዴራሎች በቤልቶ በሰዊና እና በራይቱ አካባቢ ገብተው የያዟቸው ቦታዎች አሉ። እዛ ላይ ቁጭ ብለው ሰው እንዳይዋጋ ነው የሚከላከሉት። ቀደም ሲል በነበረ የክልሎች ስያሜ ሶማሌ ክልል ክልል አምስት ይባል እንደነበረ ይታወሳል። ሶራ ወደ ቦረናም ደው አውሎ ነበር። የስልክ ግንኙነት ችግር ቢኖርም አንዳንድ ሰዎችን ማግኘት ችሏል። ለድምፁ ጥራት በቅድሚያ ይቅርታ ልጠይቅ። ያው የቻምቅ ነገር ዛሬ ትንሽ አሳሳቢ ነው። ከስድስት ሰዓት በኋላ ወደዚህ ያላቸውን ክላሽ እና ብሬል አምዶ ፊታቸው ወደዚያ ቢሮ ወደ ከተሞች ማንም ሄደ ችልም። ከስድስት ሰዓት በኋላ ማለት ነው ቢያንስ ወደ አንድ የቋንፋ ሌላ ሀይል ተቀምሎላቸዋል። ያ ሀይል ነው የገባ ተብሎ እነሱ ያው

ስለዚህ አሁን እያልከኝ ያለሁት ስልኩም ይቆራረጣል። ትናንትና ከጎፋ የወጣው ልዩ ኃይል እንደወጣ ነው ያለው። አሁን በላይ እና በጎፋ መካከል ነው ጦርነት አለ የምትለኝ? ዘመካከል ጦርነት አለ ሁ ያው ስልኩ አላገኘ ነው እንጂ ጦርነት እንዳለ መጥቃዎች የአካባቢችን እንድታዩ ይህኛው ነው። ዛሬው ይመስላል ነው ወደ ሊባን ዞን ወደ ነገለ ቦረና አካባቢ ነው። ወደ ሊባን ወረዳ ጦርነት እንዳለ ነው ቅድመ ነገርከኝ። በኦዳዲማ በሚባል ቦታ እና አካባቢ ጦርነት እንዳለ ነው ያልከኝ። ልዩ ፖሊስ ከህዝቡ ጋር እየተዋጋ እንዳለ ነው

ከሶማሌ ክልል የተነሱ የታጠቁ ኃይሎች ወደ ባሌ ራይቱ ወረዳ መግባታቸውን ለሶራ ያረጋገጡለት የኦሮሚያ ክልል የመንግሥት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ የደረሰውን ጉዳት ስፋት ለጊዜው በውል እንደማያውቁ ትናንት በሰጡት ማብራሪያ ተናግረዋል። ወዲነ ባሌ አና ራይቱ በንዶተ ለመኬሰትስ አከሱ አረገነ መሳተ ጊራ ካሴ ጉይሲ መሜ ጅራ በባሌ ዞን ራይቱ ወረዳ ሁለት ቀበሌዎች ውስጥም ዛሬ ጠዋት ከሶስት ሰዓት ጀምሮ ግጭቶች ተፈጥረዋል። እዚያም በሰው ሕይወትና በአካል ላይ ጉዳት ደርሷል። ለጊዜው ስንት ሰው ለሚለው ጥያቄ በቂ መረጃ የለኝም። በተመሳሳይ በትላንትና ሁለት በሚኤሶ ወረዳ ሚኤሶ ከተማ የታጠቁ ኃይሎች ጥቃት አድርሰዋል። ያ ሁኔታ ግን በኅብረተሰቡ ተሳትፎ ሊረጋጋ ችሏል። ይሄ ነገር አንድ ቦታ ላይ ብቻ አይደለም። ትላንትናና ዛሬ ሦስት ቦታዎች ላይ ነው በሰላማዊ ዜጎች ላይ ጥቃት የተከፈተው። ይሄ በጥንቃቄ መታየት ያለበት ጉዳይ ነው። የሁለቱ ሕዝቦች ወንድማዊ ትስስር በዚህ ምክንያት ሊበላሽ አይገባም። ጥቃት የሚፈጽሙት አካላት መጋለጥ አለባቸው፣ መጠየቅ አለባቸው። የኦሮሚያ ክልላዊ መንግሥትም ሕዝቡ በሰላም ወጥቶ እንዲገባ፣ ዕለታዊ ኑሮውን እንዲቀጥል ጠንክሮ መሥራቱን ይቀጥላል ከጎረቤቶቹም ጋር እንደ ከዚህ በፊቱ ያለ ፍርሃት በሰላምና በፍቅር እንዲኖር መንግስታችን ከህዝቡ ጋር ሰላም የማስፈን ስራውን ይቀጥላል። የሶማሌ ብሔራዊ ክልላዊ መንግስት ጉዳዩን ያውቅ እንደሆነና የሚሰጠውን ምላሽ እንዳለ ለመጠየቅ ወደ ክልሉ ፕሬዚደንት እጅግ በርካታ የእጅና የቢሮ ስልኮች ቁጥሮች ወደ ሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ፣ እንዲሁም ወደ ፌዴራል ጉዳዮች ሚኒስቴርም የህዝብ ግንኙነት ዳይሬክተር ተደጋጋሚ ጥሪዎችን አድርገን ስልኮቻቸው ሳይመለሱ ቀርተዋል።